ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ጉርሻና ቅምሻ የዳመና ግላጭ ወጎች መጽሐፍ የደራሲ ማቲያስ ከተማ ወለላይ በኩር ህትመት አይደለም። ቀደም ሲል የእኔ ሽበትና ሌሎች ግጥሞች በሚል ርዕስ የሥነ ግጥም መድብሉን ለአንባቢያን እንሆኝ ብሏል። አዲሱን ጉርሻና ቅምሻ መጽሐፉን አስመልክቶ አበራ ለማ የኖርዌይ ደራሲያን ማኅበር አባል ደራሲና የኢቢሲ የሕይወት ዘመን ተሸላሚ ጋዜጠኛ በጭብጡ ውስጥ ሐዘን፣ ትዝብት፣ ፈገግታና ግርምት ህብረ ቀለማቱ ናቸው ሲል አመላክቷል። ቤልጂጋሊ ጌዲዮን ተስፋዬ በፊናው አንባቢ ቢያሻው የሀገር ቤቱን አለያም የምዕራቡን ዓለም መጉረስ ብሎም መቅመስ እንዲችል ሆኖ ተሰናርቷል በማለት እንዳበራ ለማ ሁሉ አታያዩን በመጽሐፉ ጀርባ አስፍሯል። ከደራሲ ማቲያስ ጋር ወደ መጽሐፉ ይዘት እያመራ ነው የወለላይን የብዕር ስም ፍቺ መጠይቅ በማስቀደም ነው። ደራሲ ማቲያስ ከተማ ወለላይ የእኔ ሽበትና ሌሎች ግጥሞችን በከተበ እጅህ ጉርሻና ቅምሻ፣ የዳገም ግላጭ ወጎች በሚል ርዕስ ያምሮህ ጭማቂ የሆነው የሥነ ጽሑፍ ስራህን በቀጣይነት ለአንባቢያን እንሆኝ ብለሃል። ወደ መጽሐፍ ስራ ሰላዎች ከመዝለቃችን በፊት ከስምህ እኩል ደምቆ የምትጠራበት ወደ ላይ ምንጩ ከየት ነው? ትርጓሜውስ ከምን ጋር የተያያዘ ነው? አመሰግናለሁ ለዚህ ለአንተ ዝግጅት ላይ ስላቀረብከኝ ከልብ አመሰግናለሁ። ወለላይ የሚለው የመጣው ከዛሬ አስራ አምስት እና አስራ ስድስት አመት በፊት በዚሁ እዚሁ ወሲሚል ያለውኝ በሳይበር ኢትዮጵያ በመሳሰሉት ላይ ወለላይ እያልኩ ሰውስ ነበር። በወቅቱ ያው ይቀጥላል ብዬ አላሰብኩትም ነበር። ወለላይ የሚለውን ስም ግን እየቀጠለ ሄደ። በእርግጥ ያን ጊዜ ወለላይ ላይ ብዬ ስወጣው እናቴን እና ሀገሬን አንድ ላይ ጠቅልሎ ይይዝልኛል የሚል ግምት ስለነበረኝ ነው። እናትን ወለላ ናት፣ ሀገር ወለላ ናት። እናቴን እና ሀገሬን አንድ ላይ ጠቅልሎ ይይዝልኛል የሚል አባባል ነበር። ከሱ በኋላ ግን ልለውጠው አልቻልኩም። እየደመቀ አሁን እንዳልከው ከኔው ስም መጠሪያ ጋር እኩል እየሆነ ሄደ። ከዛ በኋላ መለወጥ አልቻልኩም። በኋላ ደግሞ ሳነብ ወለላ ወለላ የሚለው ስም እንደውም ወለሎ በኦሮምኛ ግጥም መሆኑንም ሰለሞን ደሬሳ መጽሐፍም ለመረዳት ቻልኩኝ። እንዲሁም ደግሞ ከዶሬ ጸጋዬ ገብረ መድን ህብረትን አንድነትን የሚያመለክት ቃል መሆኑን ወሎ ወለላ እንደዚህ በሚል የዘረዘረበትን ማየውይ። ከሱ በኋላ ያው ወለላይ ራሴ የማጸደቅኩት ሰው የማጸደቀው በዛው ቀረ። አነሳሱ ግን በመጀመሪያ በጽሁፍና በምናምን እንደዚሁ ለጊዜያዊ የጀመርኩት ነበር ደምቆ ሲታይና በኋላም ደግሞ ትርጉሙም ሻል ያለ ትርጉም መኖሩን ሳይ በዛው ነው የታወቁት። እንደዚህ ነው አወጣጡ። ሁለት መቶ ዘጠና ሰባት ገጾች የያዘ ነው ጉርሻና ቅምሻ መጽሐፍ መታሰቢያነቱን ለዶክተር አበራ ጀንበሬ ለወይዘሮ ከበቡሽ ጀንበሬ ላቶ አሰግድ ገብረ እግዚአብሔር ይሁንልኝ ብልሃል በመጽሐፉ ላይና ለእነሱ ለነሱ መታሰቢያነቱን ለመቸር ግድ ያለ ወይም ደግሞ ፈቃድ የሆነው ከምን አኳያ ነው? ዶክተር አበራ ጀንበሬ ቤተሰቤ ናቸው። ወይዘሮ ከቦቢሽም ጀንበሬ የቤተሰቤ ናቸው። ሁለቱ ዶክተር አበራ በኢትዮጵያ መንግስት በኃይለ ስላሴ መንግስት ብዙ የሰሩ ሰው ናቸው። ዩኒቨርሲቲ ማስተማሪ ነበሩ፣ በማታው ክፍለ ጊዜ። በጃንዌ ክፍለ ዘበን በሚኒስትርነት ደረጃ በጠቅላይ ሚኒስትር ሚኒስትር ዴታ ነበሩ። ብዙ መጽሐፍቶችም ጽፈዋል። እነ እስር ቤቱን አበሳ ምናምን የመሳሰለ ነገር። ግን ከሞቱ አንድ ሀያ አመት አልፏል በዚህ ምክንያት መታሰቢያ እንዲሆናቸው ነው። ወይዘሮ ከበቡሽም እንደዚሁ ቤተሰቤ ናት። እሷንም በእንደዚሁ አይነት ሁኔታ ከሶስት ዓመት በፊት ስላረፈች መታሰቢያ እንዲሆንናት ነው። አቶ አሰግድ ገብረ እግዚአብሔር በኢትዮጵያ የስነ ጽሁፍ የኪነት ወይም ደግሞ በቲያትር ቤቶች ውስጥ ያገለግል ነበረ። የህዝብ ግንኙነትም ነበረ ኢትዮጵያ ብሔራዊ ቲያትር በእርግጥ ወይም መጽሐፍ ወይም እንደዚህ ትቶ የሄደው ነገር የለም እና እንደው ቢያንስ ቢያንስ፣ ስሙ እንኳን ቢነሳ በሚል ነው። አቶ አሰግድ አጎቴ ነው። አሰግድ ገብረ እግዚአብሔር አጎቴ ነበር እና እሱንም ስሙን እንዲነሳልኝ ለማድረግ ነው። የሶስቱን እንደዛ የጠቀስኩት። ወደ ስነ ጽሁፍ ህይወቱ ውስጥ መነሻ ከየት ነው? ከጥበብ ስራዎቹ ጋር እንደምን ከልጅነት እስከ እውቀት ተዋዳችኋ አላችሁ ጽሁፍ በኩል እንግዲህ አንዳንድ የስነ ጽሁፍ በተፈጥሮ የሚሰጥ ነገር ነው እንጂ ዝም ብሎ የሚመጣ አይመስለኝም እና ባልታሰበ ጊዜ ግጥም መቻሌን ተረዳው። በአንዳንድ ቦታዎች ላይ በትምህርት ቤቶች ላይ ግጥም እንዴት እንደሚገጠም ከዚህ ቦታ ነው ብዬ ሳይሆን ራሱ በተፈጥሮ ያገኘሁት ይመስለኛል። ነገር ግን ቤተሰብ ውስጥም ግጥም የሚሞካክሩ በፊት የጠቀስኩት አሰግድ ግጥም ይሞካክር ነበር። እንደዚሁም ደግሞ አያቴም የእናቴ አባትም ግጥም ይሞካክሩ ነበር። ምናልባትም የእነሱ ተጽዕኖ ይኖር ይሆናል። ግን ደግሞ ራሴ ያሳደግኩት ፍላጎቱ ስለነበረኝ በትምህርት ቤት ከልጆች ጋር መበሻሸቅ ግጥሞች እናደረግ ነበር። እንካ ምናምን እንደዚህ የሚባል ነገር በሱ በሱ ያደገ ይመስለኛል። እና ሥነ ጽሑፉ ደግሞ ከማንበብ በማነበው ባጣ እንኳን የወደቀ ጋዜጣ እንኳን አንስ ነበር በልጅነት ምንም ነገር ለቀኑ ማነበው ባጣ እና ከብዙ ከማንበብ የመጣ ይመስለኛል። እና እያደር ደግሞ እያዳበርኩት ሄጃለው ራሴው ከዚህ ከዚህ አንጻር ይመስለኛል የመጣው መጽሐፉ። በርዕስነት የተሰጠኸው ጉርሻና ቅምሻ መጽሐፍ መንደርደራህ ላይ በርግጥ ስለምን ስያሜውን እንደሰጠህ ጠቅሰኸዋል። በልፍኜ ገብቶ ገበታዬን ሙሉ ያደረጉልኝን ታሪኮች ከየአይነቱ እንደመጠኑ ጎርሶና ቀምሶ የወጣ ዘንድ ርዕሴን ጉርሻና ቅምሻ ብዬ እንድጠራው ገፋፍቶኛል ብልሃል የአጭር ታሪኮቹ የመጣጥፎቹ ባለቤቶች እነማን ናቸው ስለምን ከገሃዱ ዓለም መዘህ በ33 ጉርሻና 18 ቅምሻ ሕያው የሆነ ስነ ጽሑፍ ህይወት ልትዘራባቸው ወደድክ በአንተ ህይወት ውስጥ ወይም በአንተ የህይወት ጉዞ ውስጥ እነህ ሰዎች እውነተኛዎቹም ሆኑ በልቦለድ መልክ የቀረጽካቸው ሰዎች ይህን ያህል ብርቱ ተጽዕኖ ያሳደሩብህ እንደምን ነው? ትክክለኛ ታሪካቸውን ከራሳቸው ጠይቄ የጻፍኳቸዋሉ። እንደገና ደግሞ ያው ሙሉ ታሪካቸውን ባይሆን ተቀንጽቦ ለዚህ ቦታ ላይ እንዲያገለግለኝ ለዚህ መጽሐፍ እንዲያገለግለኝ የወሰድኳቸዋሉ። ለምሳሌ እነ ሰለሞን አጭሬ ትክክለኛ ታሪክ ነው፣ ግን ሰለሞን አጭሬን ስጠቅስ የብዙ ኢትዮጵያኖችን ባህሪ ወይም ደግሞ እዛ ውስጥ የሱ የሚያሳየው ድርጊትና ሁኔታ ብዙዎችን የሚወክል አይነት መስሎ ስለተሰማኝ ሰለሞንን በዛ መልክ ነው የወሰድኩት። ሌላው አስራት አንለይ ነው። አስራት አንለይ በኢትዮጵያ የኪነ ጥበብ ህይወት ውስጥ ከፍተኛ ቦታ ላይ የደረሰ ልጅ ነበረ። እሱን ደግሞ በጎጃም ክፍለ ሀገር ሲመጣ ብርሃንና ሰላም ማተሚያ ቤት በክረምት ተቀጥረን ያገኘሁት ያው ጽሑፉ ላይ እንደጠቀስኩት እና አስራት ትልቅ ስብህና የነበረው በዚህ በኪነ ጥበቡ እና በቲያትሩም ዘርፍ ከፍተኛ ቦታ ላይ የወጣ ልጅ ነበረ። በወቅቱ ግን ስንገናኝ የነበረውን ገጸ ባህሪ የነበረውን ሁኔታ ጊዜውንም ለማጣቀስ እንዲሁም ይቸኝ አድርጌ የአስራት አንለዬን የጻፍኩት በዛ መልክ ነው አስራትን እንግዲህ እስከ መጨረሻው ሄጄ እስከ ሞቱ ደረጃ ድረስ ያለውን ታሪክ ያደረኩት እንደዛ ነው ያስራትን። ሌላው ሄኖክ ታፈሰ ነው። ሄኖክ ደግሞ በትምህርት ቤት ሕይወቱ ላይ መምህሮቹ ጋር የነበረውን ሁኔታ አቃቂ ሚሽን ውስጥ የነበረውን ሁኔታ ለመግለጽና እንዴት ትምህርቱን አቋርጦ ያስተማሪው ትንቢተ ጥሩነህ እንዳለው ስላጫወተኝ ትንሽ ያጫወተኝን ነገር ይዤ ራሱን ጠይቄ በትምህርት ሁኔታ ላይ የገጠመውን ነገር እንደዚሁም ደግሞ በህይወቱ ላይ የገጠመውን ነገር አስተማሪዎች እንዴት ተማሪዎችን እንደሚያውቁ የገለጽኩበትን ነገር እና ከህይወት ጋር የሚያያዝ ጉዳይ ስለሆነ ለተማሪዎች ወይም ደግሞ ላለው ወጣት ትምህርት እንዲሆነው እንዲሰጥ አድርጌ ያሰብኩት ነው። ሌሎች እንግዲህ በእነዚህ ሶስቱ በቀጥታ የማቃቸውና በቀጥታ የጻፍኳቸው ናቸው። እንደሱ አይነት ግን ደግሞ አሉ ተመሳሳዮች። እነሱ ግን ምን አባዊ ሁኔታ የተፈጠረባቸው ናቸው እንጂ ሙሉ ለሙሉ እውነት ናቸውም ለማለት እንትን የማይሉ ግን በወቅቱ ላይ የተደረጉ በሆነ ወቅት ላይ የተሰሩ በሆነ ወቅት ላይ የአድርጌት የተፈጸመ ግን ምናባዊ ሁኔታዎችን የጨመርኩበት አይነት ነው። ሌላው በኢትዮጵያውያን ልብቻም አልተወሰነም። እንደዚሁም በተለይ ባለፉት አመታት ውስጥ ለረጅም ጊዜ በኢትዮጵያውያን ዘንድ በተለይም በቅርበት ፖለቲካን የሚከታተሉ በነበሩ ወገኖች ዘንድ ድምፃቸው ጎልቶ ከሚሰሙት አንዱ የአውሮፓ ሕብረት አባል የነበሩት አና ጎሜዝ ናቸው። አና ጎሜዝንም በአንድ ገጽ ከአንድ መስመር አንስታቸዋል። አና ጎሜዝን ማንሳት በእርግጥ ግሩም ሁኔታ ነው የተቀመጠው በጠያቂነትና በትውልዱ መካከል ያለውን ልዩነት በሚያሳይ መልክ ነው የግንዛቤ ክፍተት ምን ያህል እንዳለም የሚያሳይ ነው እግረ መንገዱንም የእሳቸው እዛ መዘከር ለኢትዮጵያ ትግል ላበረከቱት አስተዋጽኦም ሞገስ ማላበስ ነው ከዛ ውስጥ ቀርጸው በምን መንፈስ ነበረ አና ጎሜዝን ማንሳቱ እና ከዛች ልጅ ጋር የተደረገው ውይይት በዛ መልክ ያቀረብከው አና ጎሜዝ በሁለት ሺህ ዓመተ ምረት ይመስለኛል ብቻ እዚሁ ሲቪቢዩን ውስጥ መጥተው ነበር እና ትልቅ ዝግጅት ነበረን የሁለት ሺህ ዓመተ ምረትን ስናከብር በዛ ዝግጅት ላይ ሀና ጎሚዝ ተገኝተው ነበር እና ይቺ ልጅ እዚሁ ያለች ናት አና ጎሚዝ ሊመጡ ነው እና እንዴ ሞቅ አድርገን እንቀበላቸው ምናምን ተብሎ ሲባል ጎኔ ሆና አና ጎሚዝ ማናት ዘፋኝ ናት ወይ ያለች ነገር በወቅቱ በጣም አስቆኛል። ምክንያቱም እንዴት ነው ሳትከታተል እስካሁን የቆየችው ብዬ ገርሞኝ ነው። ምክንያቱም እንግዲህ ከእንደዚህ አይነት ሁኔታ ላይ የለችበት ምች ልጅ ያን ጊዜም ያው በዓሉ ስለሆነ ነው የመጣችው። አለማገናዘብ ሁኔታ አስገርሞኝ ነው። አንዳንድ ሁኔታዎች እንደዚህ እንደሚፈጠሩ ባለማወቅ ይሄ አንዱ ምሳሌ ነው እንጂ ብዙ እንደሱ አይነት ሁኔታዎች አሉ። ያንን አንዳንድ ሰው እንደማይገነዘብ እና እንደማይአውቅ ለመግለጽ ነው። ያና ጉሚዝን በወቅቱ የጻፍኩት እውነተኛ ታሪክ ነው ብላይ ነው ልጅቷ። የመጽሐፍ አጻጻፍህ ከስነ ግጥም ክህሎት ጋር ተዋዶ ቀርቧል። በእያንዳንዱ መጣጥፍ መንደርደሪያ ላይ ልክ እንደ አፒታይዘር ሆኖ ከሮብ ግጥሞች የተወሰዱ አሉ። የሮብ ግጥሞችህን በተለይ ለመሻገሪያነት ተጠቀምክባቸው። ከምን አኳያ ነው ሮብ ሮብስ ግጥሞችን ለመጽሐፍ የተነሳሳው ከምን አኳያ ነው ሮብና ማቲያስ በዛ መልክ ያን ያህል ቁርኝት የያዙበት መንገድ ምንድን ነው? የሮብ ግጥሞች ከዛሬ አምስትና ስድስት ዓመት በፊት ኢትዮጵያ ዛሬ በሚባል ድረገጽ ላይ በየሳምንቱ ሮብ ሮብ ያየሁትን ትዝብ የሰማሁትን ነገር ሊያስተምር የሚችልም ሁኔታውን በአራት በአራት ስንኝ እያደረግኩኝ ትዝብቴንም አንዳንድ ሁኔታም ሊያስቆጣ የሚችልም ነገርንም እየደባለኩ አቀርብ ነበር ሮብ ሮብ። ምክንያቱም በአራት ስንኝ የተጻፈውን ግጥም ማንም ሰው በቀላሉ ስለሚያነበው የሮብ ግጥሞችን እየገፋውበት የትኩኝ። እንደውም ሮብ ግጥሞች ሲቋረጡ እንዴ ዛሬው ሮብ እንዴት ነው ተቋረጠ? እስከ ማለት የሚደርሱና የሚጽፉ ልጅ ነበሩ። በዛ ምክንያት ለሶስት ወይም ለአራት ዓመት ያህል የሮብ ግጥሞችን ሰርቻለሁ። የሮብ ግጥሞችን ሰርቼ ግን የሮብ ግጥሞች ባክ ነው እንዳይቀሩ ለዚህ መጽሐፍ መግቢያ ያደረኳቸው ከስነ ጽሑፍ ጋር አብረው የሚሄዱትን መርቼ ለስነ ጽሑፉ የሚበጁትን ነገሮች አብሬ እያረኩኝ ነው የጻፍኳቸው። እና ሮብ ግጥሞችን በዛ መልክ ነበር መጀመሪያ የጀመርኳቸው። ባክ ነው እንዳይቀሩ ደግሞ በዚህ በጉርሻና ቅምሻ የዳመና ግላጭ ወጎች ላይ አካተትኳቸው። በዚህ ነው እኔና ና የሮብ ግጥሞች የተቆራኘ ነው። በእርግጥ በጣም ብዙ የሮብ ግጥሞች አሉኝ። ምናልባት እንደዚሁ ጉርሻና ቅምሻን አይነት መጽሐፍ ስጽፍ እንደዚሁ እንደሆኑ አደረጋቸው ይሆናል። አለበዛም የሮብ ግጥሞችን መርጬ ለብቻቸውም ላሳትማቸው ሀሳብ አለኝ። ከጉርሻና ቅምሻ መጽሐፍ ደራሲ ማቲያስ ከተማ ወላይ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን የልብ ወለድ ሥራዎችን፣ የልጅነት ግጥሞችንና የጠላውን ገሰሰን አንድ ብር ገጠመኝ ነቅሶ ያወጋል። ከኤስቤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስ ቤ ኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ።